የኢትዮጵያው ፕሬዝደንት ዶክተር ሙላቱ ተሾመ የአስራ ሁለት አምባሳደሮችን ሹመትና የተሾሙባቸውን አገሮች ይፋ አድርገዋል። ሹመቱ ከኢትዮጵያው ሕገ መንግሥት አኳያ እንደምን ምን ይታያል? ለመሆኑስ ሕገ መንግሥቱ ስለ አምባሳደሮች አሿሿም ምን ይላል? በሚሉትና በሌሎችም ተጓዳኝ ጥያቄዎች ዙሪያ አንድ የሕግ ባለሙያ አነጋግረናል። አቶ ሙሉጌታ አረጋዊ ይባላሉ። የሕገ መንግሥትና የመገናኛ ብዙኃን ሕግ ባለሙያ ናቸው። ሕገ መንግሥቱ ስለ አምባሳደሮች አሿሿም ምን ይላል? ለዚህ ጥያቄ መልስ በመስጠት ይጀምራሉ። ስለ አምባሳደሮች ሹመት ብዙ ነገር አያወራም ሕገ መንግሥቱ አንድ ነገር ብቻ ነው የሚናገረው እኔ እስከማውቀው ድረስ አምባሳደሮች በፕሬዚዳንቱ እንደሚሾሙ ነው እና ፕሬዚዳንቱ ደግሞ ጠቅላይ ሚኒስትሩ ያቀርቡላቸዋል፣ ፕሬዚዳንቱ ይሾማሉ ብቻ ነው የሚለው እንዲህ አይነት ሰዎች መሆን አለባቸው የለባቸው የሚል ነገር የለውም የለው ከዚህ ውጭ ምንም ነገር አያወራም። ኮንስቲቱሽን ህገ መንግስቱ ስለ አምባሳደር አሿሿም ምንም ባይልም እንደምናውቀው ምናልባት ከአንድ ተሿሚ በቀር እኔ እንደማየው የፓርቲ አባላት ይመስሉኛል። እነዚህ የተሾሙት ደግሞም አይገርምም የፓርቲ አባላት መሆናቸው ለምን መንግስት አምባሳደር ሲሾም የእሱን ርዕዮት፣ የእሱን ዓላማ፣ የእሱን ፕሮግራም የሚያራምዱለትን ሰዎች ነው የሚመርጠውና የፓርቲ አባላት መሆናቸው አይገርምንም። እና እነዚህ ሰዎች የፓርቲ አባል ሆነው አምባሳደርነት ሹመት ቢያገኙ ምንም ችግር የለውም። አይደለም የለው። እስቲ እንደው ለአብነት ከተሾሙት ውስጥ አንድ ሰው ምናልባት አስተያየት ሊሰጡበት ከቻሉ ከህገ መንግስቱ አንጻር ይነግሩናል። ፕሮፌሰር መርጋ በቃና እንደሚያውቁት የምርጫ ኮሚሽን ኃላፊ ነበሩ። የምርጫ ኮሚሽን ደግሞ መንግስት ገለልተኛ ተቋም ነው ነው የሚለው። ምንም እንኳ ተቃዋሚዎች ገለልተኛ አይደለም፣ መንግስታዊ ነው፣ አቋም አለው፣ ወደ መንግስት ድጋፍ ቢሉም መንግስት ገለልተኛ ነው ብሎ ነው የሚያምነው ምርጫ ኮሚሽንን ያገኙ ሰውዬ ደግሞ የምርጫ ኮሚሽንን ሲመሩ የነበሩ ናቸውና አምባሳደር መሆናቸው ይሄ አሰራር ትክክል ይሆናል ይላሉ። ከህገ መንግስቱ አንጻር አቶ ምርጌታ። ምርጫ ቦርድ ልክ እንዳልከው ህገ መንግስቱ ነጻ ነው ነው የሚለው። ቦርድ የማንኛውን ኢንትረስት የማይወክል ፍላጎት አይወክል ህገ መንግስታዊ እንደ ህገ መንግስታዊ ተቋም የተቀመጠ ነው ህገ መንግስት ላይ ስለዚህ ምርጫ ቦርዱን ምርጫ በኩልስ የሚሰጠው የሚሰሩ ሰዎችም እንደዚሁ ነጻ ናቸው። ገንተኝነት አይኖራቸው ለማንኛውም ፓርቲ ወይም መንግስት። ይሄ አንድ ነገር ነው። ሌላው ጠቅላይ ሚኒስተሩ ያፈለገው ሰው አምባሳደር ማድረግ ይችላል ማለት ለአምባሳደርነት የሚያጣቸውን ሰዎች ካፈለገው ቦታ ሊወስዳቸው ይችላል። ህገ መንግስቱ በዚህ ጥያቄ ላይ ፕሬዚዳንቱ ወይም ጠቅላይ ሚኒስትሩ አምባሳደሮች ሲመርጡ እንዴት መምረት እንዳለባቸው አይናገርም። ስልጣኑ ለጠቅላይ ሚኒስትር ሰጥቶታል። ጠቅላይ ሚኒስትሩ ያቀርባል ለፕሬዚዳንቱ። ፕሬዚዳንቱ የቀረቡላቸውን ሰዎች አይተው ይሾማል። ፕሬዚዳንቱ ካልፈለጉ አልሸሞ ማለት ይችሉ ይሆናል። ግን በተግባር እንደዛ አደለም የምናየው። ለማንኛውም አምባሳደሮችን የመሾም ስልጣን ያለው ፕሬዚዳንት ነው። በመሆኑማ ልክ ነው፣ ፕሬዚዳንቱ ሾሟቸው። ግን የሚቃረን ነገር አይታይ ሆኖ ወይ ብዬ ነው። ለምን ምርጫ ኮሚሽን ገለልተኛ ነው፣ ህገ መንግስቱም እንደዛ ይላል። ፕሮፌሰር መርጋ ደግሞ ገለልተኛ ናቸው ተብለው ነው በምርጫ ኮሚሽን ኃላፊነት የቆዩት። አሁን ደግሞ አምባሳደር ሆኑ። አምባሳደሮች ደግሞ የሚሾሙት የመንግስት ወይም የፓርቲ አባል የሆኑ ናቸው እና ሁለቱ እንዴት ይሄዳል? ከህጉ አንጻር ለማለት ነው። ኢህአደጎች አምባሳደር ሲሾሙ ወይም የኢትዮጵያ መንግስት አምባሳደሮችን ሲሾም የሚሾማቸው አምባሳደሮች የግድ የፓርቲ አባል መሆን አለባቸው፣ የሚል ህግ ያለ የሚያስማቀው ድረስ ከልምድ የምናየው ግን አንድም የፓርቲ አባል ይችላል ያልሆነ አምባሳደር ሆኖ አያውቅም። ሊሆን ይችላል፣ ግን ግዴታ ስለሆነ አይደለም። የፓርቲ አባል ያልሆነም አምባሳደር መሆኑ ይችላል ብዬ አስባለሁ። አሁን ወደ ፕሮፌሰሩ ስንመለስ፣ ፕሮፌሰር መርጋ የምርጫ ቦርዱ ሊቀመንበር ሲሆኑ የምጠብቀው እሳቸው ለማንም የማያዳሉ ለማንኛውም የፖለቲካ እምነት በተለይ የማይወግኑ መሪ ናቸው ብለ ነው ማሰብ የምትፈልገው። ምክንያቱም ህገ መንግስቱ እሱን ነው ይጠብቀው። እና እሳቸው አሁን አምባሳደር ሆነው ሲሾሙ ምን ማለት ነው? ኢህአዴጎች እሳቸውን እንዴት መረጧቸው? የኢህአዴግ የፖለቲካ አቋም ደጋፊ ስለነበሩ ነው ወይስ በችሎታቸው አገር ሊያገለግሉ ይችላሉ? አምባሳደር ለመሆን የግብ የኢህአዴግ የፖለቲካ አቋም የሚደግፍ መሆን የለበትም የሚል እሳቤ ተነስተው ነው እሳቸውን የሸሙት የሚለው እንግዲህ የሚያውቁት ኢህአዴጎች ናቸው። ግን እንደ ተመልካች አንተ ነጻ ቦርድ ሲመሩ የነበሩ ሰውዬ እውነት ነጻ ሆነው ሲያገለግሉ ከነበሩ እንዴት ሊያደግ እሳቸውን ለመሾም ፍለጋ ወይም ነጻ አልነበሩም ወይ የሚልም ጥያቄ ያስነሳል። ያን የምርጫ ኮሚሽን ሆነው ሊያስነሳ ይችላል። እውነት ነው፣ ሊያስነሳ ይችላል። እሱ የአስተያየት የአመለካከት ጉዳይ ነው። የህግ ጥያቄ አይመስለኝም። አመክንዮውም አለው። አቶ ሙሉጌታ ሌላው ቀርቶ የፕሮፌሰር መርጋን የምርጫ ኮሚሽን ኃላፊነት በተመለከተ እና አሁን እንደ ፓርቲ አባል አምባሳደር ሲሆኑ እሳቸው ይመሩት የነበረው ምርጫ ኮሚሽን እውነት ገለልተኛ ነበሩ መንግስት እንደሚለው የሚልም ጥያቄ ያስነሳል፣ ያስነሳል ያስነሳ ይችላል። እሱ እሱ ጥያቄ ግን የፖለቲካ ጥያቄ ነው፣ የህግ ጥያቄ አይደለም። ምን ማለት ነው? ኢህአዴግ እሳቸውን አምባሳደር አድርጎ እንዳይሸው የሚከለክል ህግ Politiker visar pergen. ፕሮፌሰሩ ነጻ ናቸው። ነፃ የሆነ ተቋም ሲመሩ የነበሩ ናቸው እንጂ የኢህአደግ ደጋፊ ወይም የኢህአደግ አባል ወይም ተከታይ አይደሉም የሚል መልእክት ሲያስተላልፍ ቆይቶ አሁን ግን ለፓርቲ አባላቱ ወይም ለደጋፊዎቹ ኖርማሊ የሚሰጥ ሹመት በሳቸው ሲሰጣቸው ሰውየው ከድሮም ጀምሮ ነፃ አልነበሩም አያሰኝም ወይ የሚለው ጥያቄ ሊነሳ ይችላል። ነፃ አልነበሩም ብለህም ልትከራከር ትችላለህ። እንደየሰው ክርክር ሊነሳበት የሚችል ጉዳይ ነው ብዬ ነው ማለትም ዛሬው እንግዲህ በዚሁ ላብቃና በሌላ ጊዜ ደግሞ እንዲሁ ደርሶ እንመለሳለን። እርሶ ሙያውን የሚመለከት ጥያቄ ሲኖረን፣ አቶ ሙሉጌታ በጣም ደስ ይለኛል። አቶ አዲሱ